የዓለም ባንክና የዓለም ጤና ድርጅት የዛሬ አስር ዓመት ገደማ ይፋ ያደረጉት የጋራ ጥናት ኢትዮጵያ ውስጥ 15 ሚሊዮን አካል ጉዳተኞች እንደሚኖሩ ይናገራል። በዘመኑ ከነበረው የኢትዮጵያ ሕዝብ ቁጥር አስራ ሰባት ነጥብ ስድስት በመቶውን የሚወክል ነው። በተከታታይ ዓመታት በተፈጠሩ ዘርፈ ብዙ ክስተቶች ምክንያት ይህ ቁጥር ሳያሻቅብ እንደማይቀር የሚያነሱት ኢትዮጵያ አካል ጉዳተኞች ማኅበራት ፌዴሬሽን የቦርድ ፕሬዚዳንት ወይዘሮ ምህረት ንጉሴ ኢትዮጵያ ባስተናገደቻቸው ሀገራዊ ምርጫዎች ወቅት አካል ጉዳተኞች ፈታኝ ጊዜ ትን እንዳሳለፉ ያስታውሳሉ። ለምሳሌ ዓይነ ስውራት ከዛሬ በስ ኢትዮጵያ ውስጥ ምንም አይነት ምርጫ ሲካሄድ በብሬል የመምረጫ ካርድ አይዘጋጅም። ወይም ደግሞ ቦት ማድረጊያዋ ካርድ ማለት ነው። ስለዚህ በዛ ምክንያት ብሬል ባለመኖሩ ምክንያት የግድ ሰው ይዘው ይገባሉ። የራሳቸውን ሰው ይዘው እንዲገቡ የማይፈቀድበት ጊዜ አለ። የራሳቸው ሰው ያልሆነ ሰው ደግሞ የፈለገውን እንዲመርጡ ያስገድዳቸዋል ማለት ነው። ምን እንደመረጡ እንኳን የማያውቁበት የሚያጋጥምበት ጊዜ አለ ማለት ነው። መስማቶችበት ቋንቋ ስለማይኖር የሚኖሩ የፖለቲካል ክርክሮች ኢንፎርሜሽን፣ ፓርቲዎች አቋም፣ ፖሊሲ የመሳሰሉት ላይ መረጃዎች በአግባቡ ያለመድረስ ይህም እንደ አንድ ነገር የሚታይ ነው። በአንዳንድ ሁኔታዎች አካል ጉዳተኞች የሚጠቀሟቸውን መግባቢያ ቋንቋዎች በቅጡ ባለመገንዘብ ምክንያት መጥፎ ዕጣ የደረሰባቸው ግን ነበሩ። አንዳንድ ጊዜ ደግሞ ምርጫ ላይ ይጠቀሟቸው የአርማዎች የፖለቲካ ፓርቲዎች የሚጠቀሟቸው አርማዎች ከእነሱ ጋር የለት ዕለት እንቅስቃሴዎቻቸው ላይ የሚጠቀሟቸው የምልክት ቋንቋ ለምሳሌ በእጅ ጣቶች ከሆነ የተቀመጡት የፖለቲካ ፓርቲዎች አርማ ከምልክት ቋንቋ ላይ የተመሳሰለ ሊሆን ይችላል። ስለዚህ የሚያጋጥሙ ተግዳሮቶች ይኖራል። ለምሳሌ የባለፈውን ምርጫ ብናስታውቅ የቅንጅት አርማ የነበረው ለምልክት ቋንቋ ደግሞ አንድ ትርጓሚ የነበረው አርማ ነበር የፓርቲው አርማ በዛ ምክንያት ብዙ መስዋዕት ናቸው ወገኖቻችን ዘጠና ሰባቱ ምርጫ በተፈጠረው ግርግሮች የተጎዱበት እነሱ ቋንቋቸው ሆነ ሲጠቀሙበት ያንን አርማ ከዛ ከአርማው ጋር ከፖለቲካው አርማ ጋር በማመሳሰል ትልቅ ተግዳሮት ያጋጠመበት ሁኔታ አለ ማለት ነው። የምርጫ ጣቢያዎች ደግሞ ከፊዚካል አካል ጉዳተኞች ምርጫ አንጻር የምርጫ ጣቢያዎች በተለይ ዊልቸር ተጠቃሚዎች ለሆነ እንቅስቃሴ ጉዳታቸው ከበድ ያሉ በልባቸው መንቀሳቀስ የማይችሉ አካል ጉዳተኞች ደግሞ የምርጫ ጣቢያዎች ባልተመቹ ቦታዎች ያጋጥማሉ። ብዙ ጊዜ በተለይ ከከተማ ውጭ ሲሆን ደግሞ በተባባሰ ሁኔታ በረበት ሁኔታ ነበር። እነዚህና መሰል ችግሮች ዳግም ተፈጥረው በርካታ ቁጥር ያላቸው የኢትዮጵያ አካል ጉዳተኞች በሀገራቸው ዕጣ ፋንታ ላይ የመወሰን መብታቸው እንዳይገደብ ፌዴሬሽኑና የኢትዮጵያ ምርጫ ቦርድ ከሰሞኑ ውይይት ላይ ነበሩ። አካል ጉዳተኞች ማለት ምን ማለት ነው? በየአካል ጉዳቱ ምን ያስፈልገናል? ምርጫ ላይ እንድንሳተፍ አካል ጉዳተኞች ምን መደረግ ይገባዋል? ምን መብት ሳለን ለምሳሌ የአካል ጉዳተኞች መብት ኮንቬንሽን አንቀጽ ሀያ ዘጠኝ የሚለውንም እንደዚሁ ምንም ማሟላት አለባቸው። አካል ጉዳተኛን ምርጫ ውስጥ ለማሳተፍ መራጭ በመሆን ብቻ ሳይሆን ተመራጭ በመሆን ነው። ያስፈልገናል የሚለውን ሁሉ ፍላጎት ዳሰሳ ማድረግ የሚችል ግንዛቤ ነው መስጠት የሞከር ነው በጣም ነው ትልቅ አስተዋጽኦ እንዳለው ነው የነገሩ። በዓመታት ውስጥ የተከሰቱ ችግሮችን መማሪያ በማድረግ ቀጣዩ ምርጫ ለአካል ጉዳተኞችም የተመቸ እንዲሆን ያለመው ፌዴሬሽኑ አዲስ የምርጫ ሕግ ከመውጣቱ በፊት ቢጨመሩ ያላቸውን ሀሳቦች በረቂቅነቱ ወቅት ማቅረቡን ወይዘሮ ምህረት ይናገራሉ። አዋጁ ቀድመን እንድንወያየበትም ተሰቶ ነበረ። እንዲሁም ደግሞ የማሻሻያ ሀሳቦችም ካሉን እሱንም እንድናካትት እድሉ ነበረን። ስለዚህ የተለያዩ ማስተካከያዎችን እንዲገቡ አድርገናል ለምሳሌ ረዳቶችን ማዘጋጀት ረዳቶች ይዘው ለማይመጡ አካል ጉዳተኞች ረዳቶች ምርጫ ጣቢያ አካባቢ እንዲኖሩ ረዳቶቻቸውን ይዘው ሲመጡ አካል ጉዳተኞች ረዳት ይዞ መምጣት አንዱ መብት እንደሆነና በአካል ጉዳተኞች አለም አቀፍ የአካል ጉዳተኞች መብት ኮንቬንሽን ላይ የተቀመጠ መሆኑን አስረጣል ያንን ተግባራዊ እንዲያደርጉ በምርጫ ፕሮሰስ ውስጥ እንዲካተት የማድረግ ስራ ሰርተናል እዚህ አዋጅ ውስጥም እሱ በግልጽ ተቀምጦላል ስለዚህ አይነት ስጉራን አሁን ረዳቶቻቸውን ይዘው ገብተው የሚፈልጉትን ፓርቲ መምረጥ የሚችሉበት ሁኔታ ተመቻችተዋል። የምርጫ ጣቢያዎች በምልክት ቋንቋ ሲሆን ሲሆን በምልክት ቋንቋ አቬላብሊቲ እንዲኖር እና መረጃ ማግኘት እንዲቻል ሳይሆን ሳይሆን ግን ጥሩ የሆኑ ሳይንጆች እንዲኖሩ እና አብሱስጥ እንዲካተቱ አድርገናል። ሌላው ለሴቶች የነበረው የአፈርማቲቭ አክሽን በየፓርቲ ውስጥ ሴት እጩዎችን የማካተት አፈርማቲቭ አክሽን ነበረ መጀመሪያ። ከዛ ደግሞ እኛ ከተወያየን በኋላ አካል ጉዳተኞችን በዚህ አፎርማቲቭ አክሽን ተጠቃሚ ለማድረግ በማሰብ እነዚህ ሁኔታዎች አካል ጉዳተኞችን በእጩ ቁጥራቸው ውስጥ እንዲያስገቡ በአባልነት ማስገባት ጥሩ ጥቅም እንዲኖረው በማድረግ ልክ ሴቶችን እንዳሳትፈው ሁሉ ለአካል ጉዳተኞችም ክፍተት የተወ አዋጅ እንዲሆን ማድረግ ችለናል። በኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽንና በኢትዮጵያ ምርጫ ቦርድ መካከል የሚደረጉ ውይይቶች ቀጣይ ምዕራፍ እንደሚኖራቸው ተስፋ ያደረጉት ፕሬዚዳንቷ አካል ጉዳተኛ መራጮችና ተመራጮች እንዲሁም ታዛቢዎች የሚጠቀሙባቸው አማራጭ የቴክኖሎጂ ግብዓቶችን በማዘጋጀት ለአካል ጉዳተኞች ምች የሆኑ የምርጫ ጣቢያዎችና የምርጫ ክፍሎችን በማሰናዳት ረገድ ቦርዱ ሰናይ እርምጃዎችን እንደሚወስድ ተስፋ እንደሰጣቸውም ጨምረው ነግረውናል። Adam Tsirradiyo hapta mu Washington DC.